የኬንያ ከፍተኛ ፍርድ ቤት ባለፈው ነሐሴ ስምንት ቀን የተካሄደውን ፕሬዝደንታዊ ምርጫ ውጤት አልቀበልም ሲል ክስ የመሠረተውን ተቃዋሚ ፓርቲ ክርክር መስማት ጀምሯል። ፕሬዝደንት ኡሁሩ ኬንያታ ራይላ ኦዲንጋን በአንድ ነጥብ አራት ሚሊዮን ድምፅ መብለጣቸውን ኦፊሴላዊው የምርጫ ውጤት ያሳያል። ይሁንና ናሳ የተባለው የተቃዋሚዎች ውህደት የምርጫው ስርዓት ተቦርቡሮ ወደ መሰረቃ ምርቷል ሲል ይከራከራል። ዘጋቢያችን ጂል ክሬግ ከናይሮቢ የላከችውን ዘገባ ትዝታ በላቸው ታቀርባለች። የኬንያ ከፍተኛ ፍርድ ቤት በዚህ ባለፈው ሳምንት ፍጻሜ የተቃዋሚ ፓርቲው የምርጫ ውጤት ተቃውሞ ላይ ከተወያየ በኋላ ዛሬ የፓርቲውን ክርክር መስማት ጀምረዋል። እንደ ሮፓ አቆጣጠር ነሐሴ 8 በተካሄደው ብሔራዊ ምርጫ ፕሬዝደንት ኡሁሩ ኬንያታ ራይላ ኦዲንጋን በአንድ ነጥብ አራት ሚሊዮን ድምፅ ብልጫ አሸንፈዋል መባሉ አይዘነጋም። ከምርጫው ዕለት ጀምሮ በናሽናል ሱፐር አላያንስ ወይንም ናሳ የተባለው የተቃዋሚ ፓርቲዎች ጣምራ ድርጅት የኮምፒውተር ድምፅ አሰጣት ሂደቱ ብሎም ምርጫው ተሰርቋል ሲል ቆይቷል። ከፍተኛው ፍርድ ቤት ታዲያ ዛሬ ለመጀመሪያ ጊዜ የተቃዋሚዎቹን አቤቱታ ሲሰማ የምርጫ ኮሚሽኑን ኮምፒውተር የመመርመር ስልጣን እንዲሰጣቸው እና መረጃውን እንደሚያቀርቡ ነው የናሳ አባላት ያመለከቱት። ኦዲንጋን የሚወክሉ ከሳሾችና ኬንያታን የሚወክሉ ተከራካሪዎች ኮምፒውተሩን መመርመርና አሁን የምንዘረዝራቸውን የሚፈለጉትን መረጃ ቀጥተው ለማስረጃ እንዲያቀርቡ ትዕዛዝ ሰጥተናል። ዳኛ አይዛክ ሊዮናላ የዘረዘሯቸው አንዳንዶቹ መረጃዎች የኮምፒውተሩ ፋይርዎል ወይንም የቫይረስ መከላከያ የመክፈቻ ሚስጢራዊ ቃላት መግቢያዎቹን ይጠቀልላሉ። ፓርቲዎቹ ምርጫው የተቆጠረባቸውን ሰነዶች ከየጣቢያዎቹ እንዲወስዱ ዳኞቹ አዘው ስለ ዛሬው ትዕዛዝ ውጤት ነገ ለመስማት ፍርድ ቤቱ ቀጠሮ ሰጥቷል።